የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ አስታውቀዋል። ምጣኔ ሀብታዊና ማህበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናግረዋል። ትላንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማብሰሪያ የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የሰብአዊ መብትና የሀገሪቱ ሕልውና መሰረት መሆኑን በአግባቡ በመገንዘብና ከልብ በመቀበል ነው ብለዋል። መለስካቸው አማሃ ዝርዝር አለው። ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃግብር የትግበራ ምዕራፍ ማብሰሪያና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በእሳቸው አባባል መንግስት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም ሰነዱ የተዘጋጀው። የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ህልውና መሠረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግሥታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ። የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንን እና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም። ቪኦኤ ያነጋገራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኖቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ። ስለ ማህበራዊና ምጣኔ ሀብታዊ መብቶች ስንነጋገር ሕዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዓለን ነዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዷ መሪ ሀገር ያደርጋታል። ይች ሀገር የሚሊየኒያሙል የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ድሃ አገር በመሆኗ ውጥኖች ላይ ገንዘቧን አፍስሳለች። በዜግነትና በፖለቲካ መብቶች ያለውን ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበረ። ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ ራሱ ገና በማደግ ላይ ያለ የሚገኝ ሕፃን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች አገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር። የመጀመሪያው የሰብአዊ መብቶች የድርጊት መርሃ ግብር በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓመተ ምህረት በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጊት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ